የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። source of these talks in South Africa and before that. በደቡብ አፍሪካ ንግግሮቹ እየተካሄዱ ባሉበት ወቅትና ከዚያም በፊት በስፍራው የተገኘነው ዲፕሎማሲን ለመደገፍ መሆኑን ለፓርቲዎቹ ግልጽ አድርገናል። እኛ እዚያ የሄድ ነው ይህ ግጭት መፈታት ያለበት በዲፕሎማሲያዊ መንገድ መሆኑን ስለምናውቅ ነው። እና ዛሬ ወደፊት አንድ ወሳኝ እርምጃ ተደርጓል። የዩናይት ስቴትሱ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስን ነው የሰማችሁትና የተመለከታችሁት። በትላንትናው ዕለት በደቡብ አፍሪካ ዋና ከተማ ፕሪቶሪያ በኢትዮጵያ መንግስትና በህወሓት መካከል የተፈረመውን የሰላም ስምምነት አስመልክቶ ከተናገሩት የተወሰደ ነው። በርዕሱ ዙሪያ ያተኮረ ሰፊ ዘገባ በዕለቱ አብይ ርዕስ ይቀርባል። ዛሬም የምሽቱ አብላጫ ዝግጅታችን አድማጮች ስምምነቱን ለአሜሪካ ድምፅ አስተያየታቸውን ያደረሱ የተለያዩ የኢትዮጵያ ክፍሎች ውስጥ የሚኖሩ ነዋሪዎችንና በጉዳዩ ዙሪያ የቀረቡ ትንታኔዎችን ድምፆች ይዟል። ሐሙስ ጥቅምት 24 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ አቀናባሪ ኤልያስ አስማረ፣ የምህንድስናው ባለሙያ ደግሞ ኦድሬስ ሪገስ ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። ለሰዓቱ የዓለም ዜና አሁን እንግድ ወልዴ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ከምሽቱ የዓለም ዜና ጋር እንግድ ወልዴ ነኝ። ማንነታቸው ያልተገለጸ ወይም ገና ያልተረጋገጠ ሰዎች ከትናንት በስቲያ ሰኞ ከሰዓት በኋላ አዲስ አበባ ፒያሳና መርካቶ የሚገኙ የወርቅ መደብሮች ውስጥ እየገቡ ንብረት መውሰዳቸው ተገልጿል። ለደህንነታቸው በመስጋት ማንነታቸው እንዳይገለጽ የጠየቁ የቪኦኤ ምንጮች የወርቅ ሱቆቹ ሰራተኞችና እና ባለ ንብረቶች በፖሊስ እንደተያያዙ ንብረቶቻቸውም መወሰዳቸውንና ሱቆቻቸው እየተዘጉ መሆኑን ጠቁመው አብዛኞቹም የትግራይ ተወላጆች መሆናቸውን ተናግረዋል። እርምጃውን ወሰዱ የሚባሉት ግለሰቦች ሲቪል የለበሱ መሆናቸውንና ለመያዝ ለመፈተሽም ይሁን ንብረት ለመውሰድ የፍርድ ቤት ትእዛዝ ያለያዙ መሆናቸውን የገለጹት ምንጮች ከሱቆቹ የወሰዱትን ንብረት ወደ ባንክ እንደሚያደርሱት ከመናገር ውጪ ስለ አድራጎታቸው ወይም ወደ የትኛው ባንክ እንደሚያስገቡ ተጨማሪ መረጃ ለመስጠታቸውን ገልጸዋል። ተወስደዋል የተባሉት ንብረቶችም ወዴት እንደተወሰዱ እና የት እንዳሉም የማይታወቅ ሲሆን እነዚህንና ሌሎችም ጥያቄዎችን ይዘን ከአዲስ አበባና ከፌዴራል ፖሊስ ኮሚሽኖች መልስና ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለጥቃቱ የተጋለጡት ሱቆች ብዛት ለጊዜው በውል ባይታወቅም ፒያሳ አካባቢ ሀያ የሚሆኑ የወርቅ መደብሮች ያለ ወትሮ ተዘግተው ማየታቸውን ምንጮቹ ለቪኦኤ ገልጸዋል። በደቡብ አፍሪካ ሕገወጥ ማዕድን አውጪዎች ሳይሆኑ አይቀሩም የተባሉ የ21 ሰዎች አስከሬን ከጆሃንስበርግ በስተምዕራብ ባለችው ኩገርስ ድራፕ ከተማ በአንድ ማዕድን ማውጫ ሰፍሬ አቅራቢያ መገኘቱን የአገሪቱ ፖሊስ አስታውቋል። ፖሊስ 19 አስክሬኖች ትናንት ረቡዕ፣ ሁለት ተጨማሪ አስክሬኖችን ደግሞ ዛሬ ጠዋት ማግኘቱን ገልጿል። ሁለቱ ተጨማሪ አስክሬኖች የተገኙት ለማዕድን ማውጫ በተቆፈረው ጉድጓድ ውስጥ መሆኑን ፖሊስ አስታውቋል። አሳዛኙ ክስተት ከህገ ወጥ ማዕድን ማውጣት ጋር ተያይዘው ሲታዩ ከነበሩ አሰቃቂ ሁኔታዎች አንዱ መሆኑ ሲገለጽ በዚሁ አካባቢ ባለፈው ሐምሌ ለሙዚቃ ፊልም ስራ የተሰባሰቡ ስምንት ሴቶች ዝርፊያና አስገድዶ መደፈር ተፈጽሞባቸዋል። ድርጊቱ በአካባቢው ማህበረሰብ ዘንድ ሁከት የተቀላቀለበት ተቃውሞ በህገ ወጥ ማዕድን አውጪዎች ላይ እንዲደረግ ምክንያት ሆኖ እንደነበርም ይታወሳል። ባለፈው ሳምንት አስራ አራት ወንዶች በዝርፊያና አስገድዶ መድፈር ከተከሰሱ በኋላ ፖሊስ የዘረመል ማስረጃ ማቅረብ ባለመቻሉ ክሱ ውድቅ ተደርጓል። ነገር ግን ሀገሪቱ ውስጥ በህገ ወጥ መንገድ ገብተዋል በሚል ክስ ተመስርቶባቸዋል። ህገወጥ ማዕድን አውጪዎች በፖሊስ ዘንድ አደገኛ ተደርገው የሚታዩ ሲሆን በአብዛኛው የታጠቁ መሆናቸው ሲገለጽ በማዕድን ስፍራ በይገባኛል ምክንያት ከተፎካካሪ ቡድኖች ጋር እርስ በርሳቸው የሚያደርጉት ውጊያም ከበድ ያለ ነው ተብሏል። እንደ አሶሲየትድ ፕሬስ ዘገባ የህገወጥ ማዕድን ማውጣት ስራው በአብዛኛው ከሌሴቶ፣ ዚምባብዌ እና ሞዛምቢክ ወደ አገሪቱ በህገወጥ መንገድ በሚገቡ ሰዎች የሚካሄድ ነው። የኢቦላ ወረርሽኝ ወደ ኡጋንዳ መዲና ካምፓላ መድረሱ የገዳዩ በሽታ ወደፊት በስፋት የመሰራጨቱን አደገኛነት ያሳያል ሲል የዓለም ጤና ድርጅት ትናንት አስጠንቅቋል። አገራት በሽታውን ለመከላከል የሚያደርጉትን ዝግጅት እንዲያጠናክሩም ጥሪ አድርጓል። ባለፈው መስከረም ወረርሽኙ መከሰቱን መከሰቱ የኡጋንዳ ጤና ሚኒስቴር ካስታወቀ በኋላ 150 ሰዎች በበሽታው ሲያዙ ስልሳ ሰዎች ደግሞ ሕይወታቸው አልፏል ሲል የጤና ድርጅቱ ጨምሮ አስታውቋል። የድርጅቱ ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ለጋዜጠኞች እንደተናገሩት ተውሳኩ ባለፈው ሳምንት ካምፓላ ከገባ በኋላ አስራ ሰባት ሰዎች መያዛቸው ተረጋግጧል። በመዲናዋ ዙሪያ ባሉ አካባቢዎችና የኡጋንዳ ጎረቤት በሆኑ አገሮች ዝግጅት እንደሚያስፈልግም ጨምረው መክረዋል። ኢቦላ ከሰውነት በሚወጣ ፈሳሽ አማካኝነት የሚተላለፍ ሲሆን ትኩሳት፣ ትውከት፣ ተቅማጥና ሌሎች ምልክቶች ሲኖሩት መከላከል የሚቻለው በአብዛኛው በሽታው የያዛቸውን ሰዎች በመለየት ነው። በኡጋንዳ ለተከሰተው የኢቦላ ወረርሽኝ ከዚህ በፊት የጤና ድርጅቱ ከመደበው 5 ሚሊዮን ዶላር በተጨማሪ ባለፈው ማክሰኞ 5.7 ሚሊዮን ዶላር ተጨማሪ ድጋፍ መደረጉን የዓለም ጤና ድርጅት ዋና ስራ አስኪያጅ ጨምረው ማስታወቃቸውን የኤፍፒ ዘገባ አመልክቷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የቀድሞው የፓኪስታን ጠቅላይ ሚኒስትር ኢምራን ካን በመዲናይቱ ኢስላማባድ ጸረ መንግስት ሰልፍ በመምራት ላይ ሳሉ በተደረገባቸው የግድያ ሙከራ እንደቆሰሉ ተነግሯል። የሰባ ዓመቱ የተቃዋሚው ፒቲአይ ፓርቲ መሪ የሆኑት ካን ቀኝ እግራቸው ላይ በጥይት እንደተመቱ ከፍተኛ ረዳታቸው የሆኑት ራውፍ ሐሳን ለቪኦኤ ተናግረዋል። በመሳሪያ በደረሰው ጥቃት አንድ ሰው ሲገደል በርካቶች እንደቆሰሉ ሐሳን ጨምረው ገልጸዋል። ካን የፑንጃብ መዲና በሆነችው እና ጥቃቱ ከደረሰበት 150 ኪሎ ሜትር ርቀት ላይ ወደምትገኘው ላሆር የሚገኝ ሆስፒታል ተወስደዋል። ሐኪሞች ካን በጥሩ ሁኔታ ውስጥ ይገኛሉ ብለዋል። ካን መኪና ላይ ሆነው ሰልፉን እየመሩ ሳለ ጥቃት አድራሹ ከመሬት ወደ እርሳቸው ሲተኩስ ከሰልፉ የወጡ ናቸው የተባሉ ምስሎች አሳይተዋል። የአይን እማኞች እንዳሉት ጥቃት ፈጻሚው በአውቶማቲክ መሳሪያው በመተኮስ ላይ ሳለ አንድ የሰልፉ ተሳታፊ ዘሎ ከያዘው በኋላ በፖሊስ ቁጥጥር ስር ውሏል። በዚህ መሃል አንድ ሰልፈኛ በተተኮሰ ጥይት ተገድሏል። ከድርጊቱ በኋላ የተለቀቀ ነው በተባለ ቪዲዮ ሕዝብን በማሳሳት ላይ ናቸው ያላቸውን ኢምራን ካንን መግደል ዓላማው እንደነበር ተጠርጣሪው ተናግሯል። የካን የቅርብ ሰውና የላይኛው ምክር ቤት አባል የሆኑት ፋይሳል ጃቤድም ከተጎዱት አንዱ ናቸው ተብሏል። የክርኬት ስፖርት ኮከብ የነበሩትና በኋላም የተቃዋሚ ፖለቲከኛ የሆኑት ካን የመተማመኛ ድምፅ በማጣታቸው ባለፈው ሚያዝያ ከስልጣናቸው ቢሰናበቱም ድርጊቱ ሕገወጥ ነው በሚል ሲቃወሙ ሰንብተዋል። በዩናይትድ ስቴትስ የአጋማሽ ጊዜ ምርጫ ስድስት ቀናት በቀረበበት በአሁኑ ወቅት ፕሬዚደንት ጆ ባይደን የምርጫ ውጤትን የማይቀበሉ ወገኖች አሜሪካውያንን ወደ ቀውስ ጎዳና እየከተቷት ነው ሲሉ በአገሪቱ ዲሞክራሲ ላይ ተደቅነዋል ስላሉት አደጋ ማስጠንቀቂያ ሰጥተዋል። በቪኦኤ የዜና ክፍላችን የተዘጋጀውን አጭር ዘገባ ደረጀ ደስታ ያሰማናል። ፕሬዚደንት ባይደን ትናንት ረቡ ዋሽንግተን ዲሲ ውስጥ ዩኒየን ስቴሽን ተብሎ ከሚታወቀው የምድር ባቡር ጣቢያ ተገኝተው ባሰሙትና በቴሌቪዥን በተሰራጨው ንግግራቸው እንዲህ ብለዋል። ዛሬ እዚህ በቆምኩበት ሰዓት አሜሪካ ውስጥ ለእያንዳንዱ የሥልጣን እርከን ለአገረ ገዥነት፣ ለምክር ቤት፣ ለጠቅላይ አቃቢ ህግነት ለክፍለ ግዛቱ ጸሐፊነት እየተወዳደሩ ውጤቱን ግን መቀበል የማይፈልጉ አሉ። እየተወዳደሩ ያሉበትን ምርጫ ውጤት መቀበል ሳይፈልጉ ነው እየተወዳደሩ የሚገኙት። ይህ አሜሪካ ውስጥ ወደ ቀውስ የሚያመራ መንገድ ነው። ጨርሶ ያልተለመደና እንግዳ የሆነ ነገር ፕሬዚደንት ባይደን አጠንክረው በሰጡት ማስጠንቀቂያ የዲሞክራሲ እጣ ፈንታ የተንጠለጠለው በሚቀጥለው ሳምንቱ ምርጫ አሸንፉም ተሸንፉም የተወዳደሩበትን የራሳቸውን ውጤት የሚቀበሉ እጩዎችን በሚደግፉ ድምፅ ሰጪዎች እጅ ነው ብለዋል። ባይደን 21 ደቂቃ በፈጀው ንግግራቸው ከሳቸው በፊት የነበሩት የቀድሞው ፕሬዚደንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር የ2020 ፕሬዝደንታዊ ምርጫ ውጤት ተሰርቋል የሚለውን ቅጥፈት ያሉትን የገፉበት መሆኑን ተችተዋል። ባለፉት ሁለት ዓመታት እየጨመሩ የመጡትን አደገኛ የፖለቲካ ጥቃቶችና መራጮች ላይ የሚደረገው ዛቻ እንዲባባስ አድርገዋል ሲሉም ባይደን ትራምፕን ከሰዋቸዋል። የሕዝቡን ፈቃድ ለመቀበል አሻፍረኝ ብለዋል። የመሸነፋቸውንም እውነታ ለመቀበል ፍቃደኛ አልሆኑም። ሥልጣናቸውን ያለአግባብ እየተጠቀሙበት ሲሆን፣ ታማኝነታቸውን ከሕገ መንግሥቱ ይልቅ ለራሳቸው አስቀድመዋል። አሜሪካን እንደገና ታላቅ እናድርጋት በሚለው የሪፐብሊካን ፓርቲ ውስጥ ትልቅ የውሸት እምነት ወይም ማስተሳሰብ እንዲሰርጽ አድርገዋል። አንዳንዶቹ ሪፐብሊካን ህግ አውጪዎች የባይደንን ስጋትና ንግግር ከመጠን ያለፈና የዲሞክራቲክ ፓርቲ ፖሊሲ ውድቀቶች ብለው ከጠሩት የህዝቡን ትኩረት ለማራቅ የሚደረግ ነው ብለውታል። የዚህ ምርጫ ውጤት ፕሬዚደንት ባይደን በቀሪዎቹ የስልጣን ዘመናቸው ቀሪዎቹን ዋና ዋና አጀንዳዎቻቸውን ተግባራዊ ማድረግ የሚያስችላቸው መሆን አለመሆኑን የሚወሰን ሊሆን እንደሚችልም ተነግረዋል። ከህዝብ የተሰበሰቡ በርካታ አስተያየቶች ሪፐብሊካኖች አብላጫውን የተወካዮች ምክር ቤት መቀመጫዎች ሊያገኙ እንደሚችሉ ተንብየዋል። በመጨረሻም አድማጮች ሰሜን ኮሪያ ትናንት 24 ተከታታይ ሚሳይሎችን ካስወነጨፈች በኋላ ዛሬ ሶስት ደግማለች። ከእነዚህም ውስጥ አንደኛው ረጅም ርቀት ተወንጫፊ በመሆኑ በጃፓን በሚገኙ ሶስት ግዛቶች አስቸኳይ የአደጋ ጥሪ ተደርጎ ሰዎች ባሉበት እንዲጠለሉ ትዕዛዝ ተላልፎ ነበር። አሜሪካና ደቡብ ኮሪያ እያከናወኑት ባለው ወታደራዊ ልምምድ ላይ ቁጣዋን ለመግለጽ ነው ተብሏል። ሰሜን ኮሪያ በተጨማሪም የሚሳይል ውንጨፋዎቹን ያጀቡ ከመቶ በላይ የሚሆኑ ከባድ መሳሪያዎችን ተኩሳለች። በጃፓን አንዳንድ አካባቢዎች የቴሌቪዥን ስርጭቶች ተቋርጠው የአደጋ ማስጠንቀቂያ መልእክቶች ተላልፈዋል። የማስጠንቀቂያዎቹ ስርጭቶች ሚሳኤሉ በጃፓን ግዛት በኩል እንዳለፈ ቢገልጹም የአገሪቱ የመከላከያ ባለስልጣናት ግን ሚሳኤሉ በኮሪያ ባህረ ገብ መሬትና በጃፓን መካከል ባለው ባህር ላይ ካለፈ በኋላ ወዴት እንደደረሰ እንዳላወቁ ተናግረዋል። ደቡብ ኮሪያ በምላሹ የጦር አውሮፕላናቿን አስነስታ ሶስት ሚሳኤሎችን ከባህር ድንበራቸው በስተ ሰሜን አቅጣጫ አስወንጭፋለች። ይህም ደቡብ ኮሪያ ጠላቶቿን አነጣጥራ መምታት እንደምትችል ለማሳየት ነው ተብሏል። እንደ አውሮፓውያን አቆጣጠር ከ1950 እስከ1953 ከተካሄደው የኮሪያ ጦርነት ወዲህ ሁለቱ ወገኖች ከድንበር ያለፈ ሚሳኤል አስወንጭፈው አያውቁም። ትናንት ሁለቱም ያስወነጨፉት ግን አንድ ሰዓት ርቀት ላይ የነበረ ነው ተብሏል። ሰሜን ኮሪያ በዚህ ዓመት ከ50 በላይ ባላስቲክ ሚሳይሎችን ብታስወነጭፍም፤ የትናንቱ ግን ለመጀመሪያ ጊዜ ወደ ደቡብ ኮሪያ አቅጣጫ የተወነጨፈና የአስቸኳይ ጊዜ ማስጠንቀቂያ የታወጀበትን ሁኔታ ፈጥሯል። የአሜሪካ ብሔራዊ የጸጥታ ምክር ቤት ባወጣው መግለጫ የአገር አቋራጭ ሚሳይሎቹን መወንጨፍ በብርቱ ካወገዘ በኋላ የዩናይትድ ስቴትስን፣ የደቡብ ኮሪያንና የጃፓንን ደህንነት ለማረጋገጥ አስፈላጊ እርምጃዎችን ሁሉ እንወስዳለን ሲል ዝተዋል። የውጭ ጉዳይ መስሪያ ቤት በበኩሉ ድርጊቱ የተመድን የጸጥታ ምክር ቤት ውሳኔ በግልጽ የጣሰ ነው ብሏል። አድማጮች፣ የምሽቱ ዜና በዚሁ ተጠናቋል። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። በእኔ በኩል መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። ሐሙስ ጥቅምት 24 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደግፋና ሲያሸናፊ፣ የዕለቱ ዋና አዘጋጅ ቆንጅ ይታየናል። የዌብና ማኅበራዊ መገናኛ አቀናባሪያችን አባየው ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪው ደግሞ ጆግል ነው። አድማጮች አሁን በቀጥታ ወደ ዕለቱ አቢይ ርዕስ እናልፋለን በ በትላንትና እለት በደቡብ አፍሪቃ የተደረሰውን የሰላም ስምምነት ከበርካታ ዓለም አቀፍ አካላት ውዳሴዎች እየተቸረው ነው ይላል የዕለቱ አቢይ ርዕስ እየተሰናዳ ነው። አድማጮች እንደደረሰ እናቀርባለን። ዋናው የድርድሩ መሪ የአፍሪካ ሕብረት ባወጣው መግለጫ ስምምነቱ በትግራይ ክልል ሰላም፣ ጸጥታና መረጋጋት ወደ ነበረበት እንደሚመለስ ወይም እንዲመለስ መንገድ ይከፍታል ብሎታል። የሰላም ንግግሩ የሎጂስቲክስ ድጋፍ ያደረገችውና በሂደቱም ላይ በታዛቢነት የታደመችው ዩናይት ስቴትስም ስምምነቱን አድንቃለች። ሌሎች የተለያዩ አካላትም ስምምነቱን በማድነቅ አስተያየቶችን ሰጥተዋል። ስምምነቱን በማስመልከት አስተያየቶቻቸውን የሰጡ የፖለቲካ ተንታኞችንም ጨምሮ የዕለቱ ዐብይ ርዕስ እንደ ተሰናዳ ይቀርባል። አሁን ወደ ሁለተኛው ቅንብር ነው። በቀጥታም ወስዳችሁ ለአሜሪካ ድምፅ አስተያየታቸውን ያደረሱ በተለያዩ የኢትዮጵያ ክፍሎች ክልሎችና ከተሞች የሚኖሩ ድምፆች ደርሰውናል። የአዲስ አበባ፣ አዳማ፣ አምቦ ከደሴና ከአዋሳ ዘጋቢዎቻችን ያሰባስቧቸው ናቸው። የመጀመሪያውን ክፍል እንሆ። ሽመልስ መርጊያ ባላለሁ። በትናንትናው ዕለት በደቡብ አፍሪካ የተፈጸመው የእርቅ ስምምነት እንደ ሀገራችንም እንደ ክልል እንደ ትግራይ ሕዝብም ከፍተኛ የሆነ እንደ አማራ እንደ አፋርም ክልል ለሁሉም የዘለቄታ ሰላም ያመጣል ብለን የምንጠብቀው ነው። እንደ አጠቃላይ የዚህ ስምምነት ውጤት ወደፊት ለሀገራዊ ሰላምም ለአፍሪካም እንደ አጠቃላይ ለዜጎቻችን ለእኛ ለአጠቃላይ ለኢትዮጵያ ሕዝቦች ስለ እውነት የመጨረሻው ከሰው ሞት የምንጠቀመውም የተጠቀምነውም የለም። ጦርነት አይተነዋል። በሶማሊያ አይተነዋል። ከኤርትራ ወንድሞቻችን ጋር በተደረገው አይተናል። እንደገና በሀገር ውስጥ አሁን በህወሓትና በመንግስት መካከል የነበረው ውጊያ ያለ አግባብ ዜጎቻችን፣ መከላከያ ኃይላችን ህይወቱን እንዲያጣ ዜጎች በመድኃኒት እጥረት በምግብ እጥረት እንዲጎዱ ምክንያት የሆነ ጦርነት እንዲያበቃ የሚያደርግ ነው። የውጭ ጣልቃ ገቦችንም የሚያሳፍር ነው ብዬ ነው የምወስደው። እኔ በህዝቡ ላይ የደረሰውን ሰቆቃ አይተናል። ይሄ ስምምነት ደግሞ በራሱም በቲፒኤልኤፍ በኩል የረገፉትን አማጽያን አይተናል። ከመከላከያችንም ከፋኖውም ከሚሊሻውም የተጎዳውን አይተናል። ተጨማሪ ጉዳት ማስተናገድ ስለማንችል እንደ ሀገር ስምምነቱ በአግባቡ መተግበር አለበት። በሁለቱም በኩል ቀጣይ ይሄ ስምምነት ተግባራዊ ይሆናል ብለን ሙሉ እምነት ይዘናል። ላይሆን ይችላል የሚል ነገር እኔ አልናገርም። መሆን የማይችልበት ነገር የለውም። ሰልችቶናል። ህዝብ ተጎድቷል። መድኃኒት የሚፈልግ መድኃኒት አጥቶ ሞቷል። ሆስፒታሎች ተቃጥለዋል። ትምህርት ቤት ወድሟል። እህል ተቃጥሏል። ለማኝ ዘላለም ለማኝ ከመሆን የሚያድነን ስምምነት ነው። አስራት ሴት ይባላለን። ስምምነቱ በአጠቃላይ ወደ ስምምነት መምጣታቸውን እደግፋለሁ። ብዙ የሰው ህይወት ተቀጥፏል። ስለዚህ ይሄ የሰብአዊ ኪሳራውም የኢኮኖሚ ድቀቱም መቋጨት ነበረበት። በዛ መልክ ሁለቱም በቅንነት አድርገውት ከሆነ እኔ በሁለቱም ላይ ብዙ እምነት የለኝም። በነገራችን ላይ ዞሮ ዞሮ ግን አሁን መጨረሻ ላይ በዛ መልክ ወደ ሰላም መምጣታቸው ጥሩ ነው። ግን እነዚህ ሰዎች መጨረሻ ላይ አሁን በተሸነፉበት ሰዓት ነው ይሄ ድርድር የመጣው። ኦልሞስት ጦርነቱ አልቀዋል። ያ እነሱ እንዲደራደሩ አስገድዷቸው ሊሆን ይችላል ግን ኢትዮጵያዊነትን አስቀድመው ያን የነበራቸውን የማይመች አመለካከት ሰርዘው ከሆነ ጥሩ ነው። እስካሁን የተበላሸው ኢኮኖሚ በጣም አያሌ ሰው ሕይወት ጠፍቷል። በተለይ ንጹሀል ያያ ማለቁ መቋጨቱ በእኔ በኩል ጥሩ ነው። ስሜ ዳኛቸው እሸቱ ይባላል። ተሴ ከተማ ነዋሪ ነኝ። በጦርነቱ ጊዜ ከቤቴ ተፈናቅዬ ወደ ሌላ ቦታ ነበር የሄድኩት። ቤተሰቤ በሙሉ በጥሩ ሁኔታ ላይ አልነበረም። ወረራው በጣም አስከፊ ስለነበረ ባላስብ ነው ሁኔታ ነው እንደዚህ የወንድም ጥቃት ይደርስብናል ብለን ያልገመትነው ነገር ነው እና በጣም አስከፊ ነበረ። ልጆች አዲስ አበባ ሄደዋል፣ ባለቤቴ ደግሞ ሌላ ቦታ ነው ያለችው እና በጣም አስቸጋሪ ሁኔታ ነበረ። እንግዲህ የሕሊና ጠባሳ ጥሎ ያለፈ ሁኔታ ነው። መጀመሪያም ላይ ይሄ ጦርነት መነሳት አልነበረበትም። ኢትዮጵያውያን በባህላቸው የአገር ሽማግሌ፣ እናቶች፣ ታዋቂ ሰዎች ብዙ ጥረት አድርገዋል። ያኔ ተፈጽሞ ሰላም ተፈጥሮ ቢኖረው እስካሁን ጥሎት ያለፈው ጠባሳ ማናይንችል ነበር። ወደ ሰላም መምጣታችን በጣም አስደስቶኛል። ይህ ሰላም ለትግራይ ህዝብ በዋናነት በአጠቃላይ ደግሞ ለኢትዮጵያ ህዝብ እድጋታችንን ለማስቀጠል ይጠቅማል ብዬ አስባለሁ። ከጦርነት የሚገኝ ነገር ምንም ጥቅም የለምና ሰላሙ ጥሩ ነው። ቀልቤን የገዛው ስምምነት የህወሀት ሰራዊት ትጥቅ እንዲፈታ፣ በአንድ ሀገር ውስጥ ሁለት ሰራዊት መኖር የለበትም የሚለው ገዥ ሀሳብ ስለሆነ ይሄ በጣም የሚያስደስት ነው። ለወደፊትም ማንም አምባገነንም ሊኖር አይችልም። የአፍሪካን ችግር በአፍሪካውያን ልጆቿ የመፍታት የቆየ ባህላችንን የቀሙን አካሎች አሁን ታግለን በአፍሪካ ህብረት ችግራችን መፈታቱ በጣም የሚያስደስትን ወደፊትም መቀጠል አለበት። የዓለም አቀፉም ህብረተሰብ ማህበረሰብ ደግሞ ይህንን አይቶ የአፍሪካን እድል ማስፋት መቻል አለበት። አሁን በተፈረመው እና በተዋዋሉት መሰረት በአስቸኳይ ወደ ተግባር ገብተው እኛም ከቤተሰቦቻችን እንድንገናኝ በየሆነ ቤቱም ያለው ህዝብ ደግሞ በአስቸኳይ እንዲፈታ ያው እጠይቃለሁ። እንግዲህ ያው እንዲህ ከደረስን ደግሞ ይፈታሉ ብዬም ተስፋ አደርጋለሁ። አሁን የትግራይ ህዝብ እንግዲህ ወደነበረበት ለመግባት እኔ ኢትዮጵያዊ ነኝ ብሎ አብሮም ለመኖር ብዙ ስራ ይፈልጋል። የትም ሄዶ ሰርቶ እንዲኖር የትም እንዲማር የትም ሰርቶ እንዲኖር ህብረተሰባችን፣ ሰላም ካለ ማንም ሰላም ስለሆነ ከሰላም ዋጋ ብዙ ስለሆነ የሰላም ዋጋ ብዙ ነው፣ ብዙም ህብረተሰቡ ተጠቃሚ ነው ብዬ የሚያስቡ ማንም ዜጋ ኢትዮጵያዊ የሆነ ዜጋ ተጠቃሚ ነው ብዬ የሚያስቡ አክሊለ ካሳ ይባላለው። ዜሮ ቀበሌ ነዋሪ ነኝ። በአፍሪካውያኖች አደራዳሪነት በመደራደራቸው በጣም ደስተኛ ነኝ። እንደ አፍሪካዊነታችን በአፍሪካዊነት መደራደራችን ደስ ብሎኛል። ከምንም በላይ ደግሞ ስምምነቱን በጣም ደስ ብሎኛል። ማንኛውም ኢትዮጵያዊ ነን። እነዛም ትግራዮቹም ወገኖቻችን ናቸው። እኛም ደግሞ ከዚህ የተጎዱት አማራም ሆነ የአፋር ክልል ወገኖቻችን ናቸው። ማንኛውም ኢትዮጵያዊ መጎዳት የለበትንም። እውነተኛ ሰላምና እውነተኛ እርቅ ከሆነ በጣም ደስተኛ ነው። አመሰግናለሁ። ስሜ ምስራ ብራሂም ይባላለሁ የድሬዳዋ ነዋሪ ነኝ። ትናንትና በደቡብ አፍሪካ የተካሄደው ሰላም ስምምነት ለሳምንት የቆየው ትናንትና በሰላም መጠናቀቁ ከፍ ያለ ደስታ ነው የተሰማል። ሀሳብ መስጠት የምትፈልገው ነገር አለ እሱ ምንድን ነው? አንድ ሀገር ስምምነቱ ማክበር አለባቸው። ከሌላ ሀገር ጣልቃ አሳገባ የአፍሪካ ስምምነት መከበር አለበት፣ የሚለው ነገር ሁሉም ወገኖ ሁለቱም ወገኖች መቀበል አለባቸው። የሚለው አንዱ ማሳሰብ ወይም እንትን ማለት የሚፈልገው ነው። ሁለተኛ ደግሞ እዛ የታጠቀውን ኃይል በሰላም በገባው ውል በስምምነቱ መሰረት በሰላም አስረክቦ ሰላምን ቅድሚያ ሰጥቶ ለሀገሩን እዛ ያሉትን ትግራይ ማህበረሰብ የማዳን ስራ ቢሰራ እና እነሱም ደግሞ በኢኮኖሚ በልማት ብዙ ነገር ወደኋላ ቀርተዋል ዜጋ ናቸው። እንደ ዜጋ ያንን ዜጋ ቅድሚያ ለመስጠት ያለው ርክክብ፣ ያለውን ሂደት ቶሎ በአፋጣኝ ጨርሰው ወደ ሰላም እና ወደ ልማት ሀገሯ ቢገባ የኢትዮጵያን አንድነት በጋራ ብናዘክራት ደስ የሚል ተስፋ ነው የሚገባ የምጠብቀው። ሁለተኛ ደግሞ እዛ ያለው ወገን የማስረከብና የመቀበሉ ነገር ፈቃደኝነት መኖር አለበት። የእነሱ ፈቃደኝነት ከኢትዮጵያ ፌዴራል መንግስት ውጭ የትግራይ ማህበረሰብ ፈቅዶ አምኖ ይህንን ተቀብሎ ርብርብ አርግቶ ቶሎ ሰላሙን ወደ ልማት መቀየር አለብን የሚለው ነገር ማሳሰብ ፈልጋለሁ። ፈዳን ይባል ከልጅ ጋ ወደ አዲስ አበባ ውጭ ሀገር አለ። አንገሶም ክንፈ የሚባለው ከሱ ጋር ለመገናኘት እዚህ ከመጣሁ በቃ ተዘግቼ ቀረሁት በጭንቀት ስኮር አልነበረችም። ስኮር ተይዤ ደም ግፊት አልነበረኝ እንጂም ግፊት ተይዤ ስንት መከራ በመከራ በመድኃኒት ነው የምኖረው። አሁን እዚህ አንድ ዓመት ሙሉ ወደ በሽታ ነው የተደረግኩት። ይህ ሰላም ለእኔ በጣም በጣም በጣም ደስተኛ ከአቅሜ በላይ እድሜ ጨምራለሁ። አሁን በጣም ደስ ብለኛል። ሰው ሰላም ሆኖ ወደ ልማት እንዲገሰግስ ወደ ርሻ ወደ ቤቱ ታቁፈን ተቋቁፈን በሰላም እንድንነር ሙኘቴ ዜና የነበረ በዚህ ሰላም ያደረጉት ለዓለም ብሎ ምስጋናዬን ያቀርባሉ የሚያደናቀፉ ይኖራሉ የሚል እምነት አለኝ ነው። አሁን ሁለት ተፈላሚ ኃይሎች በዚሁን ነው በዚሁ ድርድር ቢስማሙም ከውጭም ከውስጥም ሌሎች ኃይሎች ነበሩ ያው እንደሚታወቀው ማለት ነው ከበስተጀርባ ሆነው ነገሩን ሲያጋግሉ የነበሩ ሌሎች ኃይሎች አሉ እነዚህ ኃይሎች አሁን በዚህኛው ስምምነት እንዳው ይገዛሉ የሚል ትንሽ ፍራቻ አለ። ትግራይ ህዝብ ከዚ ተዘግቶ ነው ያለው፣ ከምንም ከምንም ተለይቶ ነው ያለው። ከማንም ዓለም ተለይቶ ነው ብቻው ተዘግቶ የሚኖር ህብረተሰብ ስለሆነ ከዓለም ጋር ይገናኛል፣ ትምህርት የሚኖረው ሕክምናን ያገኝ ማንም ሰብአዊ መብቱ ሁሉ ነገር እንዲከበርለት ይፈልጋል እንደ ማንም፣ እና በጣም ደስ የሚል ነው እኔ አሁን ለየዘኛ ለገሌም ለገሌ ማለ በሁሉም ወገን የነበረውን ጥፋት በሙሉ ታርሞ እንግዲህ ወደ ነበረበት ሁኔታ ይመለሳል የሚል ተስፋ አለኝ። እንደዛ ካረጉም ደግሞ እንግዲህ ይፋጠናል የሚል እምነትም አለኝ። የአራቱን አመት እንኳን በአናሳውስ፣ በተለይ ያለፉት ሁለት የጦርነት አመታት የትግራይ ህዝብ እንግዲህ ነው የነበረበትን ሁኔታ እንዲሁ ባጭሩ ዘርዝሮ ለመናገር ይከብዳል አያልቅም ግን እንዲህ አሁን ከቀጠለ እየተባለ እንዳለው ከቀጠለ፣ ግን የትግራይ ህዝብ ተጠቃሚ ነው። ሰላም ነው። ሰላም ካለ ሁሉም ይኖራል። ሰው ሰርቶ ማግኘት ይችላል። ከአንድ ቦታ ወደ አንድ ቦታ ተዘዋውሮም የፈለገው ማድረግ ይችላል። በተለይ ሰላም ሁሉም ማሰሪያ ነው። ሰላም ካለ ሁሉም ይገኛል። በፍቅር እንደነበረው ድሮ ከኢትዮጵያ ወደ ትግራይ ከትግራይ ወደ ኢትዮጵያ እየተመላለስን አንድ ላይ ከአንድ ሆድ የወጣንም ብለን ነው የምንኖረው ነበር ነው እና እንደዛ ብለን እንድንኖር ተስፋ አደርጋለሁ ሁለቱም ተፋላሚ ሀይሎች አሁን በጀመሩት አጠናክሮ ቢቀጥሉ እንግዲህ ህዝባችን ተጠቃሚ ይሆናል ሁሉም ህዝብ እንግዲህ የኢትዮጵያም ህዝብ ሁ የትግራይ ህዝብ ተጠቃሚ ይሆናል የትናንትናውን ውል አሁን በቅንነት አጠናክረው እንዲቀጥሉ እማጸናቸዋለን በሁለት ዓመት ሙሉ ተሳቀቀን በሽታ ላይ ተዳርገን ከወጣ ነው። ከቤተሰባችን ከትዳራችን ከምናምናችን ተለያይተን፣ ከልጃችን ተለያይተን ወልደን ተዋልደን አንድ ኢትዮጵያ ሆነን እንደዚህ ህዝቢ እንደቀጠል መርገፉ እኔ በጣም አዝናለሁ አዝናለሁ። ማንና ማን ነው? ምን ላመጣ ነው? እኛ ወደ እርሻ እኛ ወደ ልማት ብንሄድ ጥሩ ነው። በዚህ ብዙ እንጠቀማለን። ወደ ልማታችን ስንወጣ፣ ወደ ሀብታችን ስንሄድ ወደ ትግራይ በነበርነት ትዳራችን ትግራይ ነው መቀሌ ነው። በዚህ ሰላም የተደረገ እግዚአብሔር ጥሩ እንትን ያደርግልን መፈጸምታውን ያደርግልን፣ እንጂ እኔ ደስተኛ ነኝ። በበኩሌ ደስተኛ ነኝ። መላከ ሰላም ባህሩንባረባር በባህር ዳር ሀገረ ስብከት የደብረ ሰላም ባለዚያ ቤተክርስቲያን አስተዳዳሪ ነኝ። እንግዲህ የእውነት እንዲሆንልን አብዝተን ጸልያለን አሁን መጀመሩ ሳይሆን ለይስሙላ ሳይሆን ለአፍ ካፍ ሳይሆን ከልብ ሆኖ እስካሁን ድሮስ ያለፉት ወገኖቻችን የሞቱት ወገኖቻችን በሕይወት ያሉትም የቆሰሉት ወገኖቻችን እንደ አለፈው ትምህርት ኖን የወደመው ሀገር ሀገር ትንሳኤ ሀገር ራሱ ችግር ሆኖብን ቀጣይ ሀገራችን በልማት ብሎም የሀገራችን ኢትዮጵያ ሰላም ሆነ ሀገራችን በዚህ ልክ ወገን ሰላም ሆኖ ማየት እንደምንችል ሁላችን ምኞታችን ነው። ጌታነው ድን እባላለሁ በአምቦ ዩኒቨርሲቲ ፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ነኝ። በፕሬቶሪያ የሰላም ንግግር ወይም ደግሞ ስምምነት ዙሪያ አስተያየት ለመስጠት ነው ትላንት የተፈረመውን ይህ ሰላም ንግግር በሰሜናዊት ሀገራችን ክፍል ሲካሄድ የነበረውን ጦርነት በድርድር ለመፍታት ለመቋጨት ከስምምነት ላይ የተደረሰ ድርድር ነው። ይህ ድርድር የወቅቱን የሀገሪቱን ነባራዊ ሁኔታ ከግምት ውስጥ ያስገባና ግጭትን ጦርነት ለፍጹም ሰላማዊ መንገድ ለማጠናቀቅ የተደረሰ ስምምነት ነው። ይህ ይበል የሚያሰኝና በመላው አገሪቱ በአሁኑ ሰዓት እንዲሁም በተለያዩ የሀገሪቱ ክፍሎች ላይ የተካሄዱ የሚገኙ ግጭቶችንም በተመሳሳይ መልኩ ለመፍታት እንደ እርሾ የሚያገለግል ስምምነት ነው። አይ ሆፕ መንግስትም ሆነ ሌሎች ተፋላሚ ወገኖች ከዚህ ድርድር ብዙ ነገሮችን ይማራሉ የሚል እምነት አለኝ። ይህ በመላው አገሪቱ እየተካሄዱ የሚገኙ በአራቱ ማዕዘናት በኦሮሚያ፣ በደቡብ፣ ቤኒሻንጉል በእነዚህ ሁሉ ክልሎች ውስጥ እየተካሄዱ የሚገኙ ግጭቶችን በሰላማዊ መንገድ ለመፍታት እየተደረገ ያለውን ጥረት እንደ እርሾ ያገለግላል የሚል እምነት አለኝ። በጣም አስደሳች ስምምነት ነበረ። ዘመዱ ደምስስ እባላለሁ። በሀዋሳ ዩኒቨርሲቲ የቋንቋና ስነ ጽሁፍ መምህር ነኝ። ዛሬ በጣም ደስ ብሎኛል። እጠብቀው የነበረ ነው ከሞላ ጎደል ይመስለኛል። ይሄ ድርድር በአብዛኛው በአፍሪካውያን አይፈታም የሚል ግምት ነበረው። ግን መንግሥት በያዘው አቋም እና ሌሎች የአፍሪካኒዝም የሚያቀነቅኑ ሰዎች በጉዳዩን ይሄ ግጭት በአፍሪካውያን የመደራደር አቅም ይፈታል የሚል እምነት ነበራቸው። ከጣሉት እምነት ባሻገር ስመለከተው ይሄ ነገር መወሰኑ ትክክል ነው ባይነኝ። እንደታሰበውም ድርድሩ የተሳካ ነው ብዬ አስባለሁ። በእርግጥ ይሄ የመጀመሪያ ምዕራፍ ሊሆን ይችላል። ቀጥሎ በሌሎች ፖለቲካዊና የተቀሩ ርዕሰ ጉዳዮች ላይ የሚፈቱ ነገሮች እንዳሉ ሆነው ግን አሁን ተስፋ ሰጪ ነገር ማየታችን በጣም ጥሩ ነው። አስር አለቃ ጌታቸው ተፈራ ባላለው አድራሻ ዚ አዳማ 03 በሀገራችን ላይ እኛ እንደውም አብረን ተዋልደን አብረን ያደግን የተፈጠርን የእግዚአብሔር ሰዎች ሆነን ለዚህ ማብቃታችን በጣም እኔ ደስ ነው ያለኝ። ሶስት ዓመት ወይ አራት ዓመት የነበረው ከፍተኛ ቀውስ የነበረው አሁን መፍትሄ ይገኛል። መፍትሄው ምንድን ነው? ህዝባችንም መንግስታችንም እና አንደኛ ደግሞ ያ ብዙ ብዙ ንብረት የወደመ አለ። ብዙ የሰው ህይወት እንትን ያለ እንሰሳት ምንም አልቀረም። ያ በጣም ከፍተኛ መፍትሄ ይኖራል ብዬ እኔ በውስጤ በደንብ በሚገባ ነው። በጣም ደስ የሚለኝ እና ይገኛል፣ መፍትሄ ይገኛል። አንደኛም ከሰራዊቱ ጋር ጀግና ሆኖ ከሰራዊቱ ጋር አብሮ ከቆምን መፍትሄ ይገኛል ብዬ አስባለሁ። የትግራይ ህዝብም ይሄንን ነው የሰላም ፍቅር ነው የሚፈልገው። የትግራይ ህዝብ የሰላም ፍቅር ይፈልጋል። የትግራይ ህዝብ ጓደኛንም አብሮ የተዋለደ ነው እና ይሄ ነው ምንም ብዬ እነግርህ አድማጮች ከአዲስ አበባ፣ አዳማ፣ አምቦ፣ ደሴና ሐዋሳ በተጨማሪ ድሬዳዋና ባህር ዳርን ነዋሪ የሆኑ አድማጮች የሰጧቸውን አስተያየቶች ነበር የተከታተላችሁት። ቆየት ብለን ደግሞ የሌሎች አስተያየት ሰጪዎችን ድምፅ እናሰማለን። የእለቱ አብይ ርዕስ እየተሰናዳ ነው እንደ ደረሰም እናቀርባለን። አሁን ወደ ቀጣዩ ዘገባ ስናልፍ በኢትዮጵያ የሀገር ውስጥ ተፈናቃዮች ቁጥር መቀነሱን ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ጠቁመዋል። ድርጅቱ መሰንበቻውን ባወጣው መግለጫ ትግራይን ሳይጨምር በመላው ኢትዮጵያ ያለው የሀገር ውስጥ ተፈናቃይ ቁጥር ከ2.7 ሚሊዮን በላይ መሆኑን ነው ያመለከተው። ይህ አሃዝ ግን ባለፈው ዓመት በዚህ ወቅት ከነበረው ጋር ሲነጻጸር የ1.5 በመቶ ማነስ አሳይቷል ነው ያለው። በሌላ በኩል በተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ አሁንም በኢትዮጵያ ከ12 ሚሊዮን በላይ ሕፃናት የሰብአዊ ድጋፍ ያስፈልጋቸዋል ሲል ጠቅሟል። ለዚህ ዘገባ ገልሙ ዳዊት። ዓለም አቀፍ የፍልሰተኞች ድርጅት አይኦኤም ባለፈው አርብ በኢትዮጵያ ስላለው የፍልሰተኞች ሁኔታ ባወጣው መግለጫ በአገሪቱ ያለው የተፈናቃዮች ቁጥር በ1.5 በመቶ መቀነሱን አስታውቋል። እንደ ድርጅቱ አሃዝ ግጭት ያለበትን የትግራይ ክልልን ሳይጨምር አሁንም በኢትዮጵያ ከ2.7 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለው ይገኛሉ። ከተፈናቀሉት 2.7 ሚሊዮን በላይ ዜጎች ከ1.5 ሚሊዮን በላይ የሚሆኑት በግጭት ምክንያት የተፈናቀሉ ናቸው ያለው የአይኦኤም ሪፖርት ከ533 ሺ በላይ የሚሆኑት በድርቅ ሳቢያ፣ የተቀሩት ከ123 ሺ በላይ የሚሆኑት ደግሞ በተለያዩ ማህበራዊ ጫናዎች ቤት ንብረታቸውን ጥለው የሄዱ እንደሆኑ አመልክተዋል። የሶማሌ ክልል ከ1 ሚሊዮን በላይ ተፈናቃይ በመያዝ የመጀመሪያውን ደረጃ ሲይዝ፣ ኦሮሚያ፣ አማራና ደቡብ ብሔር ብሔረሰቦችና ሕዝቦች ከ2 እስከ አራት ያሉትን ደረጃዎች መያዛቸውን ሪፖርቱ ጠቁመዋል። እንደ ሪፖርቱ 570 ተፈናቃዮችን በማስተናገድ በመጨረሻ ላይ የተቀመጠው የድሬዳዋ አስተዳደር ነው። የተባበሩት መንግስታት የፍልሰተኞች ጉዳይ ቢሮ አሃዙ በሰኔና ሐምሌ የተመዘገበ መሆኑንም ጠቅሰዋል። ከትግራይ ክልል በተጨማሪም አሁንም የጸጥታ ችግር የምስተዋልባቸው የደቡብና ምዕራብ ኦሮሚያ አካባቢዎች አንዳንድ የቤኒሻንጉል ጉሙዝ ክልል ቦታዎችም በጥናቱ እንዳልተካተቱ ገልጸዋል። አቶ ገረሙ ወሊቃ የኦሮሚያ ክልል የአደጋ ስጋት ስራ አመራር ኮሚሽን ወይንም የኦሮሚያ ቦሳ ጎነፋ ቢሮ ምክትል ኃላፊ ናቸው። አሁንም በክልሉ ከ200 ሺህ በላይ ሰዎች በጸጥታ ችግር ከቤት ንብረታቸው ተፈናቅሎ እንደሚገኙ ለአሜሪካ ድምፅ ተናግረዋል። ራኮን የና ነገኝ በጸጥታ ችግር የሚፈናቅሉ ሰዎችን አሃዝ ለማወቅ አንዱ ችግር የየአካባቢያቸው ሰላም ሲሻሻል ወደ ቀያቸው ይመለሳሉ፣ ዳግም ችግር ሲከሰት ደግሞ አሁንም ይፈናቀናሉ። ስለዚህ በእርግጠኝነት አሃዛቸው ይህን ያህል ነው ብሎ ለመናገር አስቸጋሪ ነው። ላለፉት ጊዜያት ወደ አራት መቶ ስልሳ አንድ ሺህ ተፈናቃዮችን ነበር ስንደግፍ የነበር ነው። አሁን ብዙዎቻቸው ወደ ቤታቸው ተመልሰው የተቀሩት ከሁለት መቶ ሺህ በላይ የሚሆኑት ደግሞ ድጋፍ እያገኙ ነው። አሁን በጸጥታ ችግር የሚፈናቀሉት ሁኔታው ሲሻሻል ይመለሳሉ፣ ችግር ሲኖር ደግሞ ይሸሻሉ። ሌላው ደግሞ በተለይ ከምዕራብና ማዕከላዊ ምዕራብ ኦሮሚያ የሚፈናቀሉት ሰዎች ብዙዎቹ በመጠለያ የሚኖሩ አይደሉም። ዘመድ ተጠግተው የሚኖሩም ስላሉ አሁንም በእርግጠኝነት በግጭት ቤት ንብረታቸውን ጥለው የሄዱ ሰዎችን ቁጥር ማወቅ አዳጋች ነው። አቶ ገረሙ በኦሮሚያ ያለው የተፈናቃዮች ብዛት እየቀነሰ ነው ካሉ በኋላም በተለይ በአይኦኤም ሪፖርት ያልተካተቱትን የኦሮሚያ ዞኖችን ሁኔታ እንደሚከተለው አብራርተዋል። ለምሳሌ ለምሳሌ በኢሎአባቦራ ያለውን ሁኔታ ከወሰድክ የአካባቢው ማህበረሰብ እርስ በእርሱ እንዲረዳዳ ነው እየተደረገ ያለው። ያን ያህል ከቁጥር ውጭ የሆነ የለም። ያ ብቻ ሳይሆን በፊት በጸጥታ ችግር ከየአካባቢያቸው ተፈናቅለው የነበሩ ሰዎች እየተመለሱ ናቸው። ባለፉት ጊዜያት ካሉት ጋር ሲነጻጸር እየተሻሻለ ነው። አቶ ገረሙ የክልሉ መንግስት ለእነዚህ ተፈናቃዮች በተቻለው መጠን የሰብአዊ ድጋፎችን በማድረስ ላይ መሆኑንም አክለው ተናግረዋል። በተመሳሳይ መልኩ በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍም ቅዳሜ ባወጣው መግለጫ አሁንም በኢትዮጵያ ከ12.5 ሚሊዮን በላይ ህፃናት የሰብዓዊ ድጋፍ እንደሚያስፈልጋቸው ገልጿል። ድርጅቱ በሰሜኑ ኢትዮጵያ ግጭት ከ540 ሺህ በላይ ሰዎች ከትግራይ አፋርና አማራ አሁንም መፈናቀላቸውን የገለጸ ሲሆን ያለው የጸጥታ ችግር አስፈላጊውን የሰብአዊ ድጋፍ ለተረጂዎች ለማድረስ እክል ሆነው እንደቀጠለ በመግለጫው አመልክቷል። አሁን በግጭቱ ለተጎዱት ድጋፍ ለማድረግ ከ532 ሚሊዮን ዶላር በላይ እንደሚያስፈልገው የገለጸው ዩኒሴፍ ይህም በአንድ ዓመት ውስጥ የ281 ሚሊዮን ዶላር ጭማሪ ማሳየቱን ጠቁሞ ከተፈለገው የእርዳታ ገንዘብ እስካሁን 216 ሚሊዮን ዶላር ብቻ ማግኘቱን ይፋ አድርገዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። አመሰግናለሁ። ገልሞ ክብራትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ ስርጭታችን እስከ አራት ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ ስድስት መሆኑን ያመለክታል። ቀደም ብዬ በመግቢያ ያስተዋወቅኩት የእለቱ አብይ ርዕስ ደርሶናል፣ ወደዚያው እናልፋለን። በትላንትናው ዕለት በደቡብ አፍሪካ የተደረሰው የሰላም ስምምነት ከበርካታ ዓለም አቀፍ አካላት ውዳሴ እየተቸረው ነው፣ ይላል ዋናው የድርድሩ መሪ የአፍሪካ ህብረት ባወጣው መግለጫ ስምምነቱ በትግራይ ክልል ሰላም፣ ጸጥታና መረጋጋት ወደ ነበረበት እንዲመለስ መንገድ ይከፍታል ብሏል። ለሰላም ንግግሩ አስፈላጊውን ድጋፍ ያደረገችውና በሂደቱ ላይም በታዛቢነት የታደመችው ዩናይት ስቴትስም ስምምነቱን አድንቃለች። ሌሎች የተለያዩ አካላትም ስምምነቱን በማድነቅ አስተያየታቸውን ሰጥተዋል። ስምምነቱን በማስመልከት አስተያየታቸውን የሰጡ የፖለቲካ ተንታኞችም አሉ። ስምምነቱ ዘላቂ ሰላምን በሚያሰፍን መልኩ የተፈጸመ ነው ይላሉ። ኬኔዲ አባተ ነው ያቀናበረው። የሰሜን ኢትዮጵያው ጦርነት ከተቀሰቀሰ ዛሬ ሁለት ዓመቱን ደፍኗል። ጥቅምት 24 2013 ዓ ም የተቀሰቀሰውንና በሁለት ዓመታት ዕድሜው በሺዎች የሚቆጠሩ ዜጎችን ለሞት ሚሊዮኖችን ደግሞ ለመፈናቀል የዳረገውን ይህን ጦርነት በሰላም ለመቋጨት በሁለተኛ ዓመት መታሰቢያው ዋዜማ ላይ የኢትዮጵያ መንግስትና ህወሐት ብዙዎች ተስፋ የጣሉበትን ስምምነት ተፈራርመዋል። የአፍሪካ ህብረት ከፍተኛ አደራዳሪ ቡድን አባላት የሆኑት በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ የቀድሞው የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆና በረዳቶቻቸው በቀድሞ የኬንያ ፕሬዝደንት ኡሁሩ ኬንያታና የደቡብ አፍሪካ የቀድሞ ምክትል ፕሬዝደንት ዶክተር ፉምዚሌ ምላምቦ ንጉካ አሸማጋይነት ከጥቅምት 14 2015 ዓ ም ጀምሮ ለ10 ቀናት በጥብቅ ሚስጢር ሲካሄድ በቆየው የሁለቱ ተፋላሚ ወገኖች የሰላም ንግግር ስምምነት ከተደረሰባቸው ነጥቦች መካከል በአስቸኳይ ግጭት ማቆም፣ ኢትዮጵያ አንድ መከላከያ ሰራዊት ብቻ እንዳላት ታሳቢ በማድረግ በተቀናጀ መልኩ በስርዓት በተከታታይና በ በሂደት የሚመራ የህወሓት ታጣቂዎችን ትጥቅ ማስፈታት እንደሚገኝበት ዋና አሸማጋዩ ፕሬዚደንት ኦባሳንጆ ተናግረዋል። ኦርደርሊ ስሙዝ ኤንድ ኮርዲኔትድ ዲስአርማመንት። በጦርነቱ ውስጥ እየተሳተፉ ያሉት ሁለቱ አካላት ግጭት ለማቆም በይፋ ተስማምተዋል። በተቀናጀ መልኩ በሥርዓት የሚመራ የትጥቅ መፍታት በተከታታይና በሂደት እንዲካሄድ። ሕግና ስርዓት ለማስፈን በትግራይ የተለያዩ አገልግሎቶችን ለማስጀመር፣ ያልተገደበ ሰብዓዊ አቅርቦት እንዲጀመር፣ ለሲቪሎች በተለይም ለሴቶች ሕፃናትና ሌሎች ተጋላጭ የህብረተሰብ ክፍሎች ልዩ ጥበቃ ማድረግ ሌሎች የስምምነቱ አካላት ናቸው። በአገር ውስጥና በውጭ ለሚገኙ ኢትዮጵያውያን የሚመለከታቸው አካላት ሁሉ ደህንነታቸውን ማረጋገጥም በስምምነቱ ተካቷል። ነው ያሉት። ሁለቱ አካላት በትናንትናው ዕለት በደቡብ አፍሪካ ፕሪቶሪያ ያደረጉት ይህ የሰላም ስምምነት ከበርካታ ዓለም አቀፍ አካላት ውዳሴ እየተችረው ነው። ዋናው የድርድሩ መሪ የአፍሪካ ህብረት ባወጣው መግለጫ ስምምነቱ በትግራይ ክልል ሰላም፣ ጸጥታና መረጋጋት ወደነበረበት እንዲመለስ መንገድ የሚከፍት ነው ብሏል። አክሎም ስምምነቱ የጦር መሳሪያ ድምፆችን ጸጥ ለማሰኘት የሚደረገው ጥረት አንድ ወሳኝ እርምጃ ነው ያለ ሲሆን የኢትዮጵያን ሉዓላዊነትና የግዛት አንድነት ለማስጠበቅ ጦርነቱ በአስቸኳይ እንዲቆም ያልተገደበ ሰብአዊ አገልግሎት እንዲጀመር አገልግሎቶችን ወደ ነበሩበት ለመመለስ እንዲሁም ተጎጂዎችን እንዲያገግሙ ለማድረግ የእርቅ ሂደትን ለማስቀጠልም ጠንካራ መሰረት ይጥላል በማለት ነው የገለጸው። ውይይቱን በማመቻቸት ከብዙዎች አድናቆት የተቸራቸው የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ደግሞ ይህ በትግራይ ሰላምና መረጋጋት ላይ የተመሰረተ ወሳኝ እርምጃ የኢትዮጵያን ሁለንተናዊ ጥቅም ለማስጠበቅ በሚል በዋናነት በተወያዮቹ መሪነት እየተሳካ ነው ሲሉ የኢትዮጵያ መንግስትና ህውሀት የደረሱትን ስምምነት አድንቀዋል። የአፍሪካ ህብረት አሁንም ጥረታቸውን ለመደገፍ በቁርጠኝነት ይቀጥላል ሲሉም ገልጸዋል። ለሰላም ንግግሩ የሎጂስቲክስ ድጋፍ እንዳደረገች የተነገረላትና በሂደቱ ላይ በታዛቢነት የታደመችው ዩናይትድ ስቴትስም ስምምነቱን አድንቃለች። የአገሪቱ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ መካከል የተደረገውን የግጭት ማቆም ስምምነት ፊርማ በደስታ እንቀበላለን ን ብለዋል። ሚኒስትሩ በትዊተር ገጻቸው ባስተላለፉት መልእክት የአፍሪካ ህብረት በሰሜን ኢትዮጵያ ሰላም ለማምጣት ላደረገው የላቀ ጥረት እናመሰግናለን ሲሉ ማክለዋል። ዩናይትድ ስቴትስ የአፍሪካ ህብረትን ቀጣይ ጥረት በቅርበት መደገፏን እንደምትቀጥል በመግለጻቸውንም መስሪያ ቤታቸው ባወጣው መግለጫ አመልክቷል። ስምምነቱ በትግራይ ክልል ያሉ ሰብአዊ ቀውሶችን ለመቅረፍ ወሳኝ ነው ያሉት የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ኔድ ፕራይስ ደግሞ ዩናይትድ ስቴትስ በአፍሪካ ቀንድ ልዩ ል ኳ በኩል ገንቢ ሚና መጫወቷን ተናግረው ድጋፏ እንደሚቀጥል አረጋግጠዋል። በደቡብ አፍሪካ ንግግሮቹ እየተካሄዱ ባሉበት ወቅትና ከዚያም በፊት በስፍራው የተገኘነው ዲፕሎማሲን ለመደገፍ መሆኑን ለፓርቲዎቹ ግልጽ አድርገናል። እኛ እዚያ የሄድነው ይህ ግጭት መፈታት ያለበት በዲፕሎማሲያዊ መንገድ መሆኑን ስለምናውቅ ነው። እና ዛሬ ወደፊት አንድ ወሳኝ እርምጃ ተደርጓል። ከአፍሪካ ሕብረት ጋር መስራታችንን እንቀጥላለን። ይህንን ውይይት ከሚያስተባብሩት በቀጠናው ካሉ ሌሎች አካላት እና ከራሳቸው ከተወያዮቹ ጋር መገናኘታችንንም እንቀጥላለን ነው ያሉት። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ደግሞ በሁለቱ ወገኖች መካከል የተደረገውን ስምምነት የሁለት ዓመቱን ጦርነት ለማስቆም ወሳኝ የመጀመሪያ እርምጃ ነው ሲሉ ገልጸውታል። የህይወት አድን ሰብአዊ እርዳታ ለማቅረብና ማኅበራዊ አገልግሎቶችን ወደ ነበሩበት ለመመለስም ጉልህ አስተዋጽኦ አለው ብለዋል። ተመሳሳይ መልእክት ያስተላለፉት የአውሮፓ ህብረት የውጭ ጉዳይ ኃላፊ ጆሴፍ ቦሬል ስምምነቱ በፍጥነት እንዲተገበር ጠይቀዋል። ሌሎች የተ የተለያዩ አካላትም ስምምነቱን በማድነቅ አስተያየታቸውን ሰጥተዋል። ይህን ስምምነት በማስመልከት ለአሜሪካ ድምፅ አስተያየታቸውን የሰጡ የፖለቲካ ተንታኞችም ስምምነቱን አድንቀዋል። የዲፕሎማሲና ዓለም አቀፍ ግንኙነት መምህር የሆኑት አቶ እንዳለ ንጉሴ ሁለቱ አካላት ዘላቂ ሰላምን በሚያሰፍን መልኩ ስምምነት ላይ ደርሰዋል ሲሉ ገልጸዋል። ትናንትና ኢትዮጵያና ቲፒኤልኤፍ የደረሱበት ስምምነቱ እንግዲህ ይታያለው እንግዲህ እንዳንድ ኢትዮጵያዊ በችግር ውስጥም በሁሉም ደስታ ውስጥ ማብረን እዚሁ ያለን ስለሆነ የትናንቱ ስምምነት ለኢትዮጵያ አዲስ ምዕራፍ ነው። የአፍሪካ ችግር በአፍሪካ እንዲፈታ ነው የምትፈልገው ኢትዮጵያ። ይህ ሌሎቹን ከመጠናከር አይደለም። ሌሎቹ የእኛን ችግር በእነሱ ልክ አያዩትም። ያው ማንኛውም ሀገር የሚሰራው ለአገሩ ብሔራዊ ጥቅም ነው። ስለዚህ ለራሳቸው ጥቅም እንዲያውሉት ስለፈለጉ ከዚህ ስም ታይቷል። እንግዲህ ይህ አይሲሲ ጥሩ ምሳሌ ነው። ከዛ በኋላ ነው because ፖለቲካ ተንታኙ ዳዊት መሐሪም እንዲሁ ስምምነቱ ሰላምን ለማስፈን የሚያስችሉ ነጥቦች ሁሉ የተካተቱበት ነው ብለዋል። ተኛ እስከሆነ ድረስ ከዚህ ውጪ ሌላ አማራጭ ነበረም ብዬ አላስብም። ከዚህ ውጪ ያሉት አማራጮች ጦርነቱን በሌላ መልኩ ለማስቀጠል የሚዳርጉ ሊሆኑ ይችሉ ነበረ። ሁለቱም የፖለቲካ ምሁራን ለስምምነቱ ተግባራዊነት በቀጣይነት ከኢትዮጵያ መንግስትና ከህወሀት የሚጠበቁ ያሏቸውን ነጥቦች አንስተዋል። ኢምፕሊመንቴሽኑ ዋናው ማሰሪያው ይሄ ጉዳይ ነው። ኢምፕሊመንቴሽኑ በዋናነት የሚወድቀው ኢትዮጵያዊ ያለ በተግባር ማዋሉ የሁላችንም ጉዳይ ነው። አገሮቻችን ሊያግዙን ይችላሉ። ምዕራቡም ያለው በምስራቁም ያለው በሌላውም ሊያግዝን ይችላል። እኔ ብዙ ተስፋ ነው ያለኝ። ከእንግዲህ በኋላ ጉዳዩ የጋራችን ነው። አብረን መስራት አለብን። አብረን በአንድነት መኖር አለብን። ብዝሃነታችንን መጠበቅ አለብን። መንግስት አሁን የጀመረውን የበለጠ ማጠናከር አለበት። ኢንክሉሲቭ የማድረጉ የማወያየቱ የአካባቢው ችግር አሁን አካባቢው ላይ እንግዲህ ሰርቪስ እንዲደርስ እየተደረገ ነው። በአሁኑ ሰዓት እንደምታውቀው የባንኩ ጉዳይ አለ፣ የመብራት ጉዳይ አለ፣ የቴሌ ጉዳይ አለ። ለዛ ህብረተሰብ ቶሎ ይደርስለታል። ቴሌ ቤት መተባበር አለበት ኦፍኮርስ። ግን ዋና አሁን መንግስት ነው ባለቤቱ። ለዛ ህብረተሰብ መንግስት ጥበቃውን እርዳታውንም ሁሉንም በቆራጥነት የማስኬዱ ሂደት መቀጠል ነው ያለበት፣ ማጠናከር ነው ያለበት። በትናንትናው ለት የተፈረመው የስምምነት ሰነድ ትክክለኛ፣ ተገቢ እና ጠቃሚ ነው ብዬ ነው የማስበው። መንግስት ከህግም ከፖለቲካም ካል ከጦርነት ትራዲሽንም አኳያ ትክክለኛ የሚባለው አማራጭ ወስዶ ነው የትናንትናውን ስምምነት ያደረገው። ዘላቂ ሰላም ሊያሰፍን የሚችል ማለት ነው። አንድ ከጦርነቱ በፊት የተነጠቀውን መብት እና ወደ ጦርነቱ እንዲገባ ያስገብ ያስገድደው ምክንያት ለቀጣይ ጦርነቶች ሲድ የሚሆን ዘር ሆኖ እንዳይቀጥል ማስቻል አለበት። ከሴኪሪቲ አኳያ፣ ከፖለቲካ አኳያ የሚሰሩ ስራዎችን ያጠቃልላል። የቀጣይ ጦርነት ዘር የሚሆኑ ጉዳዮችን እና አካሄዶችን፣ መዋቅሮችን ኦሪንቴሽኖ ቱ ላይ የተሳተፈውን የኢትዮጵያ መንግስት ልዑክ በመወከል አምባሳደር ሬድዋን ሁሴን ህወሓትን በመወከል ደግሞ አቶ ጌታቸው ረዳ ባደረጉት ንግግር ለስምምነቱ ተግባራዊነት ቁርጠኛ መሆናቸውን ገልጸው አወያዮቹን ታዛቢዎቹንና ድጋፍ ያደረጉ ያሏቸውን አካላት ሁሉ ማመስገናቸው የሚታወስ ነው። ስምምነቱ ከተፈረመ በኋላ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሰጡት መግለጫ ለስምምነቱ ተግባራዊነት መንግስታቸው ያለውን ዝግጁነት ገልጸዋል። ለሰላም ያለን ቁርጠኝነት ጸንቶ ይቀጥላል ያሉ ጠቅላይ ሚኒስትሩ ለስምምነቱ ትግበራ የመተባበር ቁርጠኝነታችንም በተመሳሳይ መልኩ ጠንካራ ነው ሲሉ ባወጡት መግለጫ አስታውቀዋል። በፕሪቶሪያ የተደረሰውን ስምምነት ተከትሎ ከህወሓት በኩል ግን ይህ ዘገባ እስከተጠናቀረበት ሰዓት የተሰጠ ይፋዊ መግለጫ የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲል ዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራም የእለተ ሐሙስ ምሽት ዝግጅታችን ነው። የምትከታተሉት አሁን በቀጥታ ቀደም ብለን ጀመር ወዳደረግ ነው፣ የአድማጮች አስተያየት ነው የምናምራው። ኬኔዲ አባተና ገብረ ሚካኤል ገብረ መድህን ከአዲስ አበባ፣ መስፍን አራጌ ከደሴ፣ ዮናታን ዘብዲዮስ ከሐዋሳ፣ ገልሞዳዊት ከአዳማ፣ አስቴር ምስጋናው ከባህር ዳር ናኮር ምልካ ካምቦ አዲስ ቸኮል ከድሬዳዋ ያሰባሰቧቸው ናቸው። ሀዩ ዘውዱ መግራ ሮቢ ይባላለሁ። የትናንትናው ድርድር ትክክለኛና ተገቢ ለወደፊቷም የኢትዮጵያ ራዕይ ሊያስቀጥል የሚችል ነው። ከእነሱ ጋር ያሉ ሌሎች ኃይሎችም አሉ። እነሱም አደብ ገዝተው ሊቀመጡ ይችላሉ። አገራችንም እድገቷ ከአሁን በኋላ ነው የሚወሰነው። መደራደራቸው ቆንጆ ነው። ምን ምንም የጎደለ ነገር የለም። የኢትዮጵያ መብትና የሕዝቡን አንድነት ጥቅማቸውን ባስከበረ መልኩ ነው ድርድር የተደረገው። ድርድሩ ግን ይሳካል ነው የምለው። ያሬድ በሀይሉ እባላለሁ። የሀይሉ አካባቢ ልጅ ነኝ። ስምንቱ አሪፍ ነው እና ነጥቦቹ አሪፎች ናቸው። ስፔሻሊ ተኩስ መቆሙና ሁሉም እስከ ሁለት ዓመት በላይ የፈጀ ነው እና ብዙ ነገር ያጣንበትም ስለሆነ አሁን ላይ ተኩሱ መቆሙና እንደዚህ አይነት ስምምነት ላይ መድረሳቸው ለእኔ ጥሩ ነገር ነው። ምክንያቱም በጦርነቱ ሁለቱም አሸናፊ ተሸናፊም አሉ ነው በእንደዚህ አይነት ወይም መፍታቱ መፈታቱ ለሀገራችንም ያው ኢንተርናሽናል እንደሚሰሙትም ሰዎች ጥሩ ዜና ነው ብዬ ነው የማስበው። በሁለቱም በኩል ላሉት አካላት እኔ በጣም እንጃ ከጎንንቺ ጋም እየወራንበት ነበርና ከዚህ በላይም ወደ ሰላማዊና ወደ ልማት የምንሄድበትን ብዙ የጠፋውን ነገር ስፔሻሊ የሰው ልጅ ባይመለስ ቢያንስ ንብረት መመለስ ስለሚቻል ብዙ ነገር ሰርተን ወደ ልማት ተፋጥናን ያው ነገሮችን ጥሩ የምናደርግበትን ወይ የምንፈልግ ሁለቱም አካላትም እኛም ሁላችንም ኢትዮጵያን ህዝብ ርብርብ ብናደርግ እኔ በጣም ደስተኛ ነኝ። ስሜ አዜብ መኮንን እባላለሁ። በደሴ ከተማ ነዋሪ ነው። በመሰረቱ የጦርነት ወቅት ጊዜ ደሴ ነበርኩኝ። ጦርነቱ የገፋ ሲመጣ ከከተማው ለተወሰነ ጊዜ ወጥቼ ነበረ። ያው ጦርነቱ ያው አስከፊ ገጽታውን በሰፊው ያየሁበት እንትን ነው። ያው የሰው ልጅ ከሰላም በላይ ምንም እንደሌለና ከሀብትም ከንብረትም ሁሉ ዋናው ሰላም መሆኑን አይቼ ተገንዝቤያለሁ። አንዷ የጦርነቱ ሰለባ ተጎጂ እንደመሆኔ መጠን ማለት ነው። ለሰላም ያለው ዋጋ ከፍተኛ በመሆኑ ወደ ሰላም መምጣቱ ትልቅ የመንፈስ እርካታ ነው የተሰማኝ። ምክንያቱም የሰው ልጅ ዋናው ትልቁ ነገር ሰላም ነው። ልማቱም ከሰላም ሲኖር ነው። ዲሞክራሲ፣ መብት የምታስከብረው በሰላም ጊዜ ነው። ሁሉም ነገር ቅድሚያው ሰላም ስለሆነ የሰላሙ መኖር የሰላሙ የድርድሩ በሰላም መቋጨት አስፈላጊ እና ወሳኝ ነገር ስለሆነ አንዷ ተጠቃሚ አንዷ ደግሞ ዮናስ ጥግ እባላለሁ። ትላንትና በነበረው በተሰማው ዜና እዚህ በጣም ትልቅ ደስታ ነው የፈጠረብኝ። አብዛኛው የስምምነት ነጥቦችን ለማንበብ ሞክሬያለሁ። በአብዛኛው እንደ ሀገር ኢትዮጵያን ወደፊት የሚያሻግር እስከዛሬ የነበረውን የሰላምን ፍላጎትን የበለጠ የሚያጠናክር የሁለቱን ወንድሞች የሚያቀራርብ ከህዝብ ጋር የሚያቀራርብ ስለሆነ እጅግ በጣም ተጠቃሚ ነው የሚያደርግልን። እንደ ሀገርም ኢትዮጵያ አሸናፊ መሆኗን ያረጋገጥንበት በመሆኑ ደስ ብሎ አፈጻጸሙ ያው ዋናው ስራ ይፈልጋል። በነገራችን ላይ ሁለት ነገር ይገነባሉ። አንደኛው የፈረሱ ተቋማት ናቸው። እነሱ ችግር የለባቸውም። ኮስት ነው የሚፈልጉት። ትልቅ ስራ የሚፈልገው ግን አመለካከትን ማስተካከል ነው። ብዙ መሬት ላይ መስተካከልና ሁለቱን ህዝቦች ከማቃረብ አንፃር ይሰሩ የሚገባቸው ስራዎች፣ እነሱ ሰፊ ስራ ይፈልጋሉ። ነፃ የሆነ ውይይት ይፈልጋሉ። አንድ ሀሳብ ነው። ሁሉ ሁለቱም አካል መልማት ይፈልጋል፣ ማደግ ይፈልጋል። ስለ አንድ ሀገር መስማማት አያቅተንም። ዋናው ነገር እኛ እንድንናገር እድሉ ሳልተፈጠረልን ነው። ሙሴ ዘውዴ እባላለሁኝ። ፈረንሳይ አካባቢ ነው የምኖረው። እንደ ወጣትም እንደ ዜጋም እንደ ኢትዮጵያዊነትም ማለት ጥሩ ነው፣ ደስ ይላል። ስምምነቱ በእንደዚህ ፍትሐዊ በሆነ መንገድ ላይ መሆኑ ደስ ይላል። ነገር ግን ዘገየ ነው፣ ምክንያቱም አሁን አልነበረም ይሄ ስምምነት መሆን የነበረበት። እነሱም ጊዜ ወስደዋል፣ ምክንያቱም ብዙ ሰው አልቋል። ነገር ግን እንደ ሃይማኖትም እንደ ኢትዮጵያዊነትም ስናየው ደግሞ አሁን የሞተውን ማሰብ ሳይሆን የተረፈውን ማየትም መልካም ነው። የትግራይም ሕዝብ ለምሳሌ እኔ አማራ ነኝ። የትግራይም ሕዝብ ለሁለት ዓመት መብራትም በተለያዩ ነገሮችም እንደተጎዱ እናውቃለን። እንዲሁ በአማራ ክልልም ግድያዎች እንደነበሩ እናውቃለን። ዞሮም መረርም አሁን ወደዚህ ሰላም መምጣቱ አሪፍ ነው፣ ደስ ይላል። ማለት ትግራይም አሁን ባለበት ትጥቅ ፈቶ ያለውን ነገር በፌዴራል ስር ሆኖ እንዲተዳደር መደረጉ መልካም ነው። ነገር ግን እንደ ጥያቄ የማነሳው ግን አንድ ነገር አለኝ ምንድን ነው እነዚህ ፖለቲከኞች እያወቁት ነው ጥፋቱ የራሳቸው ጥፋት እንደሆነ አውቀው ህዝብ አስጨርሰዋል። እነዚህ ስማቸውን ባንጠራም እግዚአብሔር የሚያውቃቸው ፖለቲካውም የሚያውቃቸው ሰዎች እነሱ ግን በህግ ጥላ ስር እንዲሆኑ መደረግ አለበት። ከዚህ በኋላ ላለው ነገር ምንድን ነው የፌዴራል መንግስቱ ለዚህ ባለው እዚህ አዲስ አበባ ላይ የሚያደርገውን በጎ አድራጎት ሁሉ ትግራይም ህዝብ ምክንያቱም የትግራይም ህዝብ አሁን የፌዴራል መንግስት ገብቶ እርዳታ እንዳደረገላቸው ውሃ መብራትም እንደገባላቸው ሲያው በጎ አድራጎት ስላየ ህዝቡም በሰላማዊ ይኖራል ብዬ ነው የማስበው። ነገር ግን ፖለቲከኞች እንግዲህ የፖለቲከኛ ልብ ለማወቅ ይከብደኛል። ለእኔ እንደ ዜጋ ግን ህዝቡ ግን በሰላም እንደሚኖር እኔ መቶ ፐርሰንት ውስጤ ይገምታል ማለት ነው። እኔ ማስተላልፈው መልዕክት ምንድን ነው በቃ ይበቃል። ከዚህ በኋላ ጥፋት ምን ያደርግልናል? ግርማ አሸብር እባላለሁ የባህርዳር ዩኒቨርሲቲ አስተማሪና የዩኒቨርሲቲ ውስጥ ግንኙነትና ኮሚኒኬሽን ዳይሬክተር ነኝ። የአፍሪካ ህብረት በደቡብ አፍሪካ ሁለቱን አካላት ወይም ደግሞ የኢትዮጵያ መንግስትንና ቲፒኤሌፍን በማገናኘት በተለይም እንደ አፍሪካ ደግሞ እስካሁን ድረስ አዲስም የሚመስል የሚበረታታም ጭምርና በ የኛውን ጉዳይ በእኛው ጉዳይ ለማሳረግ የተሞከረበት በመሆኑ እንደ አንድ ዜጋ በጣም ደስ ብሎኛል። ይሄ አሁን ከሆነው ከተወሰነው ውሳኔ ይል ጀርባ ያየነው አንድ ትልቅ የፓንአፍሪካኒዝም ስሜትን የሚያንጸባርቅና ና በተለይ ደግሞ ለእንደኛ አይነት ተቂ ወጣቶች ደግሞ ትልቅ ተስፋንም የሚያጭር በሀገር መኩራትን በአፍሪካዊነት ራስን መቻልን የሚያሳይ ና በተለይ የራሳችን ፖለቲካ መስራት የምንችል መሆናችንን ለመላው ዓለም ያሳይንበት በመሆኑ እጅግ ደስ ይለኛል። የተወሰነውን ውሳኔ ያው በደንብ እንግዲህ ወደ ኢንተርናላይዝ አላደረግ ነው። አጭር ጊዜ ነው ስምምነቶችን ለማየት ሞክሬ ያለሁኝ። በማህበራዊ ሚዲያ የተለቀቁትን በመንግስት ሚዲያ የተለቀቁትን አይቻለሁኝ። ይሄ ይበል የሚያስብል ነው። የመጀመሪያው የኢትዮጵያ ህዝብ፣ የትግራይ ህዝብ የሚሆን ነን ትግራውያን ሰላማዊ እረፍት ማግኘታቸው ወደ ማህበራዊ ኑሯቸው መመለሳቸው ከጦርነትና ከጥይት ጩኸት ነፃ መሆናቸው እንደ አንድ ዜጋ ሰላም እንደሚፈልግ ግለሰብ እሰየ የሚያስብል ነው። ተፈፃሚነቱን እግዚአብሔር ያሳካው ባይ ነኝ። ስለዚህ የአማራ ህዝብ ምን ፕሪኮንዲሽኖች ተጠብቀውለት ነው ይሄ ስምምነት የተፈጸመው? እንደ ግለሰብ እንደ ግለሰብ እንዳንድ ወጣት ዲቴል የሆነ ነገር የሚገልጽ አይመስለኝም። የአማራ ህዝብ እንዲከበሩለት የሚፈልጉ ጉዳዮች አሉት። የወልቃይት ጉዳይ አለ፣ የራያ ጉዳይ አለ፣ ሌሎችም የፍትሐዊነትና የኩል ሀብት ክፍፍል ተጠቃሚነት ጉዳዮች አሉት። ከዚህ በፊት የአማራ ህዝብ የደረሰበት በደል አለ። እነዚህን ሁሉ ጉዳዮችና በተለይ እንደ አማራ ህዝብ ከፍ ሲልም እንደ ኢትዮጵያ ህዝብ የደረሱ በደሎችን ማን ነው ኃላፊነቱን የሚወስድ የሚል ጥያቄ አለ። ደም ተቀባብቷል። ያን ደግሞ የምመለስ የዜጎች ግዴታ ነው። እነዛ ዜጎች መንግስት ብቻ ላይ መወሰን አለም። መንግስት ከላይ መጥተው እንትን ብለው ማለት ሳይሆን ታች ያሉትም ይህን ነገር መስራት አለባቸው ነው። እንግዲህ ያለፈ ጉዳት ሊመለስ አይችልም። ማስቀረት የሚቻለው ቀጣዩን ጉዳት እንዳይፈጠር ነው። ስለዚህ እንግዲህ አሁን የሰላም ስምምነቱን የፈጠሩ አካላት ቀጣይ ማድረግ የሚገባቸው ምንድን ነው? ከሁሉም ወገን ቢሆን ያም ወገን የትግራይም ቢሆን የኢትዮጵያ ህዝብ ነው። የአማራ ህዝብ ቢሆን የኢትዮጵያ ህዝብ ነው። የአፋር ህዝብ ቢሆን የኢትዮጵያ ህዝብ ነው። ከየትኛውም አካባቢ ከየትኛውም ሰፈር ሄዶ ነው እዛ አካባቢ ላይ ህይወት የጠፋው አካል የጎደለው ንብረት የጎደ የጠፋው። ስለዚህ ይህንን ደግሞ አሁን ህይወት የጠፋው መመለስ አይቻልም። ንብረት ወድሟል፣ ንብረት መመለስ ይቻላል። አካል ጎድሏል፣ ያንን ጠግኖ ህዝብ፣ መንግስት ድጋፍ አድርጎ ማቋቋም ይቻላል። ከዚህ በተረፈ ከአሁን በኋላ ለሆን የሚችለው ምንድን ነው ያለንን ነገር አውቀን ወደ ሰላም ተመልሰን ልማታችንን ማስኬድ ነው። የኢትዮጵያን አንድነት የኢትዮጵያን ሉዓላዊነት አስጠብቀን ወደ ልማታችን መንቀሳቀሱ ውጤት ይኖረዋል ብዬ አምናለሁኝ። ጠለለ ሀይሌ ይባላለው የሐዋሳ ከተማ ነዋሪ ነኝ። ይህን ጉዳይ በጣም ስከታተል ነበርኩኝ። ውሳኔውን ለመስማት በጣም ሰዓታት ሲረዛዘሙ በየሰዓቱ እከታተል ነበረ። አሁን በሰማሁት መልኩ ግን በጣም የተሻለ እና ጥሩ ለሀገራችን ለኢትዮጵያ መፍትሄ ሊሆን የሚችል ውሳኔ እንደተወሰነ ሰምቻለሁ። ሙሉ ለሙሉ እርግጥ የሰማው ባይሆንም በአንድ ሀገር ውስጥ አንድ የመከላከያ ኃይል መኖር መኖሩ መቻሉ ለሀገር ሕልውና አስፈላጊ ነው። በየቦታው የሚነሳ ተዋጊና ተቃዋሚ ካለ በጣም አስቸጋሪ ነው የሚሆነው እና አንድ መከላከያ በኢትዮጵያ እንዲኖር የተወሰነው ውሳኔ እውነት ከሆነ በጣም ደስ የሚልና ተገቢ ነው ብዬ አምናለሁ። ዳኖ እንዳለ ላን አባላለ በአምቦ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር ነኝ። ይሄ ስምምነት ትልቅ ትርጉም አለው ብዬ አስባለሁ። የሰላም ስምምነት ስለሆነ ማለት ነው። እና ሰላም ለዚች ሀገር መሰረት ነው። እንደ ሀገር መቆም ካለብን፣ እንደ ሀገር መቀጠል ካለብን ስለ ፖለቲካ ዕድገት፣ ስለ ኢኮኖሚያዊ ዕድገት፣ ስለ ማህበራዊ ዕድገት ካሰብን ሰላም መኖር አለበት ብዬ አስባለሁ። ሀገራችን ላለፉት ሁለት ዓመታት በኢትዮጵያ መንግስትና በቲፒኤልኤፍ መካከል በነበረው አለመግባባት ትልቅ ክሳራ ደርሶብናል። ህዝባችን እንደ ህዝብ፣ ሀገራችን እንደ ሀገር፣ እንዲሁም በቀጠናው ትልቅ ክሳራ እንደደረሰብን እስፔሻሊ፣ ከሁሉም ክሳራ ደግሞ የሰውን ህይወት የሚተካ ነገር የለም። ይሄ ስምምነት ህዝባችን የተሻለ እድገት እንዲኖረው ወደ ተሻለ መግባባት፣ ወደ ተሻለ አንድነት፣ በቀጠናውም ሰላም እንዲኖር በአፍሪካ ቀንድ ኢትዮጵያ ትልቅ ሚና እንዳላት ይታወቃል እና እንደ አፍሪካም እንደ አለምም ትልቅ ትርጉም ያለው ስምምነት ስለሆነ አድማጮች የተከታተላችሁትን ይመስላል። የምሽቱ ዝግጅታችን በነገው ምሽት ከሶስት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመልሳለን። በዚሁ ተሰናበት።